ከኤስቢኤስ አማርኛ ጋር ነዎት። ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። አሜሪካ በታሪኳ ከተለመደው ለየት ባለመልኩ ያስተናገደችው የፕሬዝደንታዊ ምርጫና እልህ አስጨራሹ የምርጫ ቆጠራ ሂደት ተጠናቆ ጆ ባይደን 46ድስተኛው የአሜሪካ ፕሬዝዳንት ሆነው ተመርጠዋል። በአሜሪካ ሴቶች ድምጻቸውን በመስጠት መምረጥን ከቻሉ ሃምሳ ዓመታትን ያስቆጠሩ ሲሆን ለመጀመሪያም ጊዜ ጥቁርና ሴት ምክትል ፕሬዝዳንት የሆኑትን ካሚላ ሃሪስን ለ ዋይት ሀውስ አብቅተዋል። የምርጫው ሂደትና ውጤት በአሜሪካ በሚኖሩ ኢትዮጵያውያን አሜሪካውያን ዘንድ ያሳደረውን ስሜት በተመለከተ የአንድ ቤተሰብን ህይወት ቃኝተናል። ወይዘሮ ኢትዮጵያ ጽጌ በአሜሪካ ኖርዝ ካሮሊና ከተማ የምትኖር ሲሆን ዘመነ ትራምፕ በቤተሰቧ በተለይም ደግሞ በሚያድጉ ታዳጊ ወጣት ልጆቿ ላይ ያሳደረውን አውግታናለች። የባይደን መመረጥና የካሜላ ጥቁር ማንነት ለሴት ልጆቼ ከፍተኛ የሞራል ድጋፍ ሆኗል ስትል ተናግራለች። ታዳጊ ወጣት ልጇም ሰበና ንዳም የምርጫው ውጤት ያሳያትን ብሩህ ተስፋ አጫውታናለች። ወይዘሮ ኢትዮጵያ ጽጌ ከኖርዝ ካሮላይና፣ በአጠቃላይ የምርጫው ሁኔታ ምን ይመስል ነበር? ማርትዬ በጣም አመሰግናለሁ። ይህ ምድር በማግኘቴ እንደጠቀሹ የምርጫው ሂደት በጣም እልህ አስጨራሽ ነው። ሁሉም አሜሪካዊ ወይም ከዛ ውጭ ያሉ ዓለም ማለት ይቻላል በጣም ሲከታተለው የነበረ ነው። በውጤቱ ጆ ባይደን በአሸናፊነት አጠናቆታል እና ያም በጣም ለብዙ ሰው እኔም ጨምሮ፣ ቤተሰቤም ጨምሮ በጣም በጣም ተደስተናል ሲል በደስታ ላይ ነኝ ያለሁ ማለት ይቻላል። በተለይ ደግሞ አንቺ የምትኖሪበት አካባቢን በአብዛኛው የትራምፕ ደጋፊዎች የሚበዙበት ነው እና ስሜቱ ምን ይመስል ነበረ? ከዚህ በፊትም እንዲሁ ቢያሸንፉም ባያሸንፉም ችግር ሊፈጠር ይችላል እዚያ አካባቢ እየተባለም ፍርሃቱም ነበር እና ያ አሁን የፈጠረው እፎይታ ምን ይመስላል? በአሁን ሰዓት ያለው ሁኔታ እንዴት ነው? እያከበራችሁ ሲያላችሁታል? እሺ፣ ማርትዬ ትንሽ ወደኋላ ልሰድሽ ና በጠቅላላ ይህንን ምርጫ ጆ ባይደን በማሸነፋቸው ለምን እንደተደሰትኩኝ እኔ በራሴ ትንሽ ወደኋላ መለስ ስላርግሽ እንደምታውቂው ሁላችንም አብዛኛው ኢትዮጵያዊ ወደ እስፔሻሊ ወደ አሜሪካን ሀገር የምንመጣው የተሻለ ህይወት ፍለጋ ነው። ነው አሜሪካን ድሪም የምንለው ነገር አለ እና ከኢትዮጵያ ከመጣሁ ጀምሮ ቱ ታውዘንድ ዋን አካባቢ ቱ ታውዘንድ ዋን ቱ ታውዘንድ ቱ እስካለፉት አራት አመታቶች ድረስ እስከ ቱ ታውዘንድ ሲክስቲን አካባቢ ድረስ ማለት ነው። በጣም ሰላም የሆነ የኢሚግራንት ኑሮ ነው ምንኖሮ የነበረው ምንም ይሄ ዘረኝነት የጥቁር የነጭ የሚባለው ነገር ጎልቶ የታየ አልነበረም እና ከአለፉት አራት አመታቶች ጀምሮ ግን በግልጽ ትራምፕ ከተመረጠ በኋላ ማለት ነው በግልጽ በተለይ እኔ ባለሁበት አካባቢ በአብዛኛው ነጭ ነው እየታየ መጣ ማለት ነው እና በጣም ሰማን ጀመረ በቃ ፊልም ማድረግ ጀመርን። የሆነ የበታችነት ስሜት ሁላ ነው የሚሰማሽ። ብዙ ነገሮች እየተቀየሩ መጡ። ይሄ ሲስተሚክ ሬሲዝም የሚባለውን ነገር ኖቲስ ማድረግ ጀመርኩኝ እኔም። ልጆቼ ልጆቼ ሁለት ሲኔጀር ልጆች አሉ ሀይስኩለር ናቸው። እነሱም አን ኮምፎርታብል ሲሆኑ አያቸዋለሁ። በየጊዜው ስለ ጓደኞቻቸው የሚያወሩት ነገር እምልሽ ብዙም ያው በቃ እሷ ሬሲስት ነች እሱ ሬሲስት ነው የትራምፕ ደጋፊ ነው ደጋፊ ናት የሚሉትን ነገር ራሱ መስማት ጀመርኩኝ፣ ከልጆቼ ማለት እና ያ በጣም በቃ አይመቸኝም፣ አይመቸንም ቤተሰባችን ውስጥ ያው የምልሽ። እኔም የራሴ ቢዝነስ አለኝ። አሁን እንዳልሽው በዚህ በትራምፕ አስተዳደር ብላክ ላይፍ ማተር ሙቭመንት ነበረ። በእሱ ጊዜ ያው በጣም ብዙ ነገሮች ሀፕን አድርገዋል። በየከተማው ረብሾቹን፣ ምኑን ብዙ የሰማሻቸው ነገሮች ነው። እንደዚህ አይነት ነገሮች ነበሩ፣ በብዛት እና እሱ ለምሳሌ የኔን ቢዝነስ አፌክት አድርጎት ነበር። ያው በየከተማው ይሄ መሰባበር መረበሽ በነበረ ጊዜ ሱቄን ለመዝጋት ተገድጄ ነበር አንድ ሁለት ጊዜ። አንዱ ይሄ ነው። ሌላው ደግሞ ያው እንደምታዩ ይሄ ኮሮና መጣ ከተባለ ጀምሮ ያው አሜሪካን ሀገር ውስጥ በጣም በሰፊው በጣም ብዙ ህይወት ቀጥፏል። እሱን መቆጣጠር የተቻለበት ሁኔታ አይደለም፣ እና ያ ያ ነገሮች በጣም ለውጥ እንድንፈልግ አድርጎናል። እውነት ለመናገር አም ጠልተነዋል ሰውየውን ሰውየውን ልበልሽ፣ አሁን ስሙ፣ ስርዓቱን በአጠቃላይ ስርዓቱን በአጠቃላይ ጠልተነዋል። በዛ ምክንያት በጣም ለውጥ እንፈልገናል። እግዚአብሔር ይመስገን ድምጻችን ተሰምቷል ነው የምንለው። የምትፈልገው ነገር ተከስቷል። ከዚህ በኋላ ማየት ነው ምን እንደሚሆን። እርግጠኛ ነኝ ጆ ባይደን ካሚላ ሀሪሰን እግዚአብሔር ይረዛቸዋል ብዬ አምናለሁ። የጆ ባይደን ወደ ስልጣን መምጣት የካሚላ ሀሪሰን መምጣት ለአንቺ ቤተሰብ በአንቺ ቤተሰብ ውስጥ ላሉት ልጆች፣ ሴቶች ልጆች በተለይ ደግሞ የካሚላ ሀሪሰን መጤ ከሚባለው ህብረተሰብ ውስጥ ጥቁር ከሚባለው ሙሉ ለሙሉ ጥቁር ከሚባለው የህብረተሰብ ክፍል ውስጥ መውጣታቸው ምን አይነት አወንታዊ የሆነ ተጽዕኖ ይፈጥራል ብለሽ ትገምቻለሽ? በደንብ ተጽዕኖ ያመጣል ማርቲ። እምልሽ፣ እንደምናቀው እንደምንሰማው ከዚህ በፊት የነበረው የአሜሪካ ታሪክ ሁሉም ነገር ይቻላል አሜሪካ ውስጥ ሁሉ ነገር ይቻላል ማድረግ ይቻላል የሚል ነገር ነው የምናውቀው። እንዳልኩሽ፣ ከዛሬ አራት አመት በፊት ገደማ ጀምሮ ነገሮች በጣም ተቀያይረዋል። ሜይ ቢ ልጆቼ ዛሬ አራት አመት ሜይ ቢ አስር አመት አስራ አንድ አመት የሆናቸው ነበር። እና የዛን ጊዜ ብዙም ስላልበሰሉ እንግዲህ የዚህ ነው የዘረኝነት አሁን ያየነውን ነገር በዛ ጊዜ አላስተዋሉትም። አሁን ግን እንዳልኩሽ ነፍስ እያወቁ ሲሄዱ በትምህርት ቤት ውስጥ የሚደርስባቸው የሚያጋጥማቸውን ክስተቶች እየመረመሩ እኛ የአሁን ኖቲስ ያደረግነውን ይሄ ሲስተሚክ ሬሲዝም የምንለውን በደንብ አንደርስታንድ አድርገውታል። እና ሁልጊዜ ይሄ ጥቁር መሆናቸው ወደኋላ የሚያስቀራቸው በኮሌጅም ቢሆን አንዳንድ የስራ ቦታዎች፣ እኛ እኮ ቆንጆ ግሬድን ብናመጣም ሜቢ ብላክ ስለሆንን እዚህ ቦታ አክሴፕት ላያደረጉን ይችላሉ እንደዚህ ሁላ ብላኛለች ልጄ አሁን የካሜላ መመረጥ ያንን ሁሉ አመለካከቷን በደንብ አድርጎ የሚቀይረው ነው የሚመስልም የልጄ ምክንያቱም ጥቁር ነች ፎሪነር ነች የኢሚግራንት ፋሚሊ ቤተሰብ ነች እሷ ከዛ መታ እዚህ መድረስ ከቻለች የኔም ልጆች እሷን መሆን የማይችሉበት ምክንያት አይታየኝም። ለኔ እነሱም እንደዛ ብለው ያስባሉ። ያንን ነው አንደርስታንድ ያደረኩት ከልጆች እና የእሷ የሴት መሆን ፎሪነር መሆን ለእኔም በሴትነቴ ለልጆቼ በጣም ትልቅ ትምህርትና ትልቅ መንገድ ታሳያቸዋለች ብዬ አምናለሁ። ምርጫው ከመካሄዱ በፊት ፍርሃቻ እንደነበረ ይገለጽ ነበረ። ትራምፕ ቢያሸንፉም ቢሸንፉም ሌሎች ችግሮች ይኖራሉ የሚል አይነት ፍርሃቻዎች ነበሩ። ከጸጥታ አንጻርም እንዲሁም ደግሞ በተለይ ደግሞ አናሳ በሚባሉት የህብረተሰብ ክፍሎች ላይ አደጋ ይፈጠራል፣ እናንተንም ጨምሮ ማለት ነው የሚባሉ ነገሮች ነበሩ እና እነዛ ነገሮች ተከናወኑ ወይ? ምን ይመስላል? ያው ሁኔታ እንዳልሹ በጣም ተወርቷል። በጣም ተፈርቷል። በጣም ብዙ ቢዝነሶች ምልሽ ከእንደዚህ አይነት ነገሮች ከሚመጣ ነገር ፕሮቴክት ለማድረግ ራሳቸውን ምልሽ የተለያዩ ነገሮች ያደርጋሉ። በጣም ተፈርቷል። ግን እስካሁን እንግዲህ እስካሁን ባለው ሰዓት ያው ደስታው ነው የሚታየው። እኔ እንግዲህ በአካባቢ ስላለው ነገር ብቻ ነው መናገር የምችለው ደስታ ነው ያለው ሁሉም ሰው እየተደሰተ ነው ያለው። ግን በጣም ሰርተናል። ምልሽ የሆኑ እንዲሁ በሶሻል ሚዲያ ላይ የሚወሩ ነገሮች አሉ። የሆነ ጥቃት ይኖራል፣ እንደዚህ አይነት ነገር ይፈጠራል ምናምን ይላሉ። ግን እኛ ምልሽ እስካሁን የስራ ቦታዬም ሰላም ነው። በጋዝ ስቴሽን ቢዝነስ ላይ ነው ያለሁት። ጋዝ ስቴሽን እና ሲስቶር አብሮታለ ዴሊ እንዲ ፋስት ፉድ ነገር አብሮ ይሸጣል እዛ ውስጥ ና ምልሽ የከፋ ነገር ከመጣ ኦፍኮርስ የእኔን ቢዝነስ እንደ ማንኛውም ቢዝነስ ነው። ግን ቀጥሬ የማሰራው በአካባቢው ያሉ ሰዎች ነው። ከከስተመሮቼ ጋም በጣም ጥሩ የሆነ ግንኙነት አለኝ። ከሰባት ኦልሞስት ስምንት ዓመት በዚህ ቢዝነስ ቆይቻለሁ እና በጣም ጥሩ ሪሌሽንሽፕ አለን ከሎካል ከስተመሮቼ ጋር። እንግዲህ ነገ ከነጎዲያ ምን እንደሚፈጠር አናቅም፣ ግን ፈርተ እውነት ለመናገር የእሱ ደጋፊዎች በጣም ዘረኛ የሚባሉ ሰዎች ስለሆኑ ይሄ ሰው የፈጠረው ሁኔታ አሻግሮታል። ሪሌሽንሽፕ እውነት ለመናገር እና ከዛ በፊት ከስተመሮቼ ምልሽ ከአራት ዓመት በፊት የነበሩት ከስተመሮቼ እያየዋቸው ሲቀየሩ አይቻለሁ፣ ትራምፕ ከተመረጠ በኋላ እና ሶፋር ምንም ነገር የለም። እንግዲህ ነገ ከነጎዲያ አናቅም መንሀፍን እንደሚያደርግ ግን ያው ከምፎርታብል በጣም አደለንም። እንዲህ እንደ በፊቱ ለመውጣት ለመግባት ሲኖ እየፈራን ነው የምንሄደው ነገሮች እስኪረጋጉ ድረስ ማለት ነው። ስለነበረን ጊዜ እጅግ በጣም እናመሰግናለን። ወይዘሮ ኢትዮጵያ ጽጌ በኖርዝ ካሮላይና የንግድ ባለሙያ። መልካም ጊዜ። አመሰግናለሁ። ሰመና ንዳ ከአሜሪካ ስንት አመትሽ ነው? አስራ አምስት አመት። አሜሪካን ሀገር ነው የተወለድሽው? ትንሽ ትንሽ አማርኛ ትችያለሽ With oh, But I'm um, happy, like me and my sister, we are very inspired by the election because Kamala is a black woman and it. እኔና እህቴ በምርጫው ውጤት በጣም ተነቃቅተናል። ጥቁር ሴት ምክትል ፕሬዚዳንት ሆና ልትመረጥ እንደምትችል አስተምረውናል። ይህም የያዙትም ስፍራ በቢሮ ትልቅ የሚባለው ነው። የተለየ እይታ እንዲኖረን መፃዩንም ጊዜ በብሩህ ስሜት እንድናስብ ረድተውናል። ወደፊትም ብዙ መስራት እንደምንችል ተስፋ ሰጥተውናል። ቀደም ሲል በአራቱ ዓመት የትራምፕ ዘመን እናንተ ላይ እንደ ጥቁር ወጣቶች የነበረው ሁኔታ ምን ይመስል ነበረ? ትምህርት ቤት ውስጥ ያለው ሁኔታ ምን ይመስል ነበረ? we were in a good school but I'm busy a Trump supporter so but I'm difficult and but I Because what are these changed but I'm not better. like there was more Trump supporters and it was very divided and it was a more hostile environment than አብዛኛዎቹ የትራምፕ ደጋፊዎች ናቸው። የተከፋፈልንና የሚያስጨንቅ ጊዜም ነበረ። ጓደኛም ለማፍራትና ተረጋግቶ ለመማር አስቸጋሪ ነበረ። ምንድን ነው ተስፋችሁ? አሁን ባይደን ስለተመረጡ እንዲሁም ካማላ ሃሪስ በምክትል ፕሬዚደንትነት ተመርጠው ወደ ዋይት ሀውስ ሲገቡ ለእናንተ ምን ተስፋ ይዘውላችሁ ይመጣሉ ብላችሁ ትገምታላችሁ? ጆ ባይደንና ካሚላ ስርዓታዊ የሆነውን ዘረኝነት ያስተካክላሉ ብዬ አምናለሁ። የጥቁርና ከለር የሚባሉ ህዝቦች የእለት ተዕለት ኑሮንም ያስተካክላሉ። የፖሊስ ጭካኔ የተሞላውንም ስራ ያስቆማሉ። ጥቁር ህዝቦችም ተረጋግተው እንዲኖሩ ያደርጋሉ። እንዴት ነው አሁን የምርጫውን ውጤት እያከበራችሁ ያላችሁት? ምንድ ነው የተሰማችሁ ስሜትስ? Uh <laughs> Yeah. When he got elected I wasn't watching the news. I wasn't there. Mm -hmm. I was in my bedroom. Um I was just cleaning up, doing things in my room and then my mom started screaming, <laughs> <laughs> And I thought I came downstairs and I thought like ውጤቱን ስሰማ ዜና እየተከታተልኩ አልነበረም። በመኝታ ቤቴ ነበርኩኝ። እናቴ ስትጮህ ሰማሁኝ። እሳት የተነሳ መስሎኝ ነበረ። ጆ ባይደን ተመረጠ ተመረጠ ብላ ጮኸች። ወደ ታችኛው ቤት በመሄድ አብረን ጮህን። የደስታ ሲቃ ነበረ። አራት ዓመት አስጨናቂ ነበረ። ከትከሻችን ላይ ትልቅ ሸክም እንደወረደ ነው። በጣም ነው የማመሰግነው ሰበና ንዳ ሀሳብሽን ስላካፈልሽን እናመሰግናለን። ለስፔስ ራዲዮ ማርታ ጸጋው ከሜልበርን።